ባለፈው ወርሃ ጉንበት ጀምሮ በትግራይ ክልል የተለያዩ አካባቢዎች መታየት የጀመረው ኮሌራ በሽታ እስካሁን ባለው አስራ ሰባት ሰዎች በሽታው ተገኝቶባቸው የህክምና እርዳታ እንደተደረገላቸው የትግራይ ክልል ጤና ቢሮ መረጃ ያመለክታል። በትግራይ ክልል ክልተው ላዓለ ወረዳ፣ አዲግራት እንዲሁም መቀለ ከተሞች ኮሌራ ከታየባቸው አካባቢዎች መካከል ናቸው። በበሽታው ከተጎዳ ውጪ የሞተ እንደሌለ የጠቀሰው የትግራይ ክልል ጤና ቢሮ መረጃ አስፈላጊውን ቅድመ ዝግጅት በማድረግ በመጪው የክረምት ወቅት ሊከሰት የሚችለው አደጋ አስቀድሞ ለመከላከል እየተሰራ መሆኑን ይገልጻል። የትግራይ ክልል ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም እንዳሉት በተለይም ከግንቦት ሀያ አምስት ሁለት ሺህ አስራ አንድ ዓመተ ምህረት ጀምሮ በትግራይ ክልል ክልተ አውላዕሎ ወረዳ ብቻ ስምንት ኮሌራ በሽታ ያለባቸው ሰዎች በምርመራ ተለይተው የሕክምና ክትትል እንደተደረገላቸው ይገልጻሉ። የተከሰተውን የበሽታውን ወረርሽኝ ምረት በማድረግ በሰን ቅስቃሴ ስናደርግ ነበረ ከግንቦት ሀያ አምስት አካባቢ ጀምሮ ክልተ አውላዕሎ ወረዳ ወደ ስምንት የሚሆኑ ስለዚህ በሽታ ተጣሳዎች በዚህ በሽታ መያዛቸውን አረጋግጠናል። የተገኘባቸው የኮሌራ ቢግማል የሚባል ሀዋሲያን እንደተገኘባቸው ወረዴ ስለተረጋገጠ ለክልሉ እና እነሱ አካላት እንዲታወቅ አድርገናል። ከዛ በኋላም በተለይም ወደ ሶስት የሚሆኑት በምስራቃዊ ዞን ቀንታፎሹም አዲግራት ወደ ሁለት ሰዎች በዚህ በሽታ እንደተያያዙ ህብረተሰችን ያሳያል። ባለፉት ሶስት ዓመታት አተት በሚል ስያሜ ሲጠራ የቆየው ተላላፊው የኮሌራ በሽታ በኢትዮጵያ ለዜጎች ሞት ምክንያት ሲሆን ቆይቷል። በዋነኝነት በንጽህና ጉድለት የሚከሰተው ይህንኑ በሽታ የከፋ ጉዳት ሳያደርስ በመከላከል በተለይም ንጹህ መጠጥ ውሃ አቅርቦት ችግር ባለባቸው አካባቢዎች የውሃ ማከሚያ መድኃኒት መሰራጨቱ የትግራይ ክልል ጤና ቢሮ ይገልጻል። ከዚህ በተጨማሪ ባለፉት ሶስት አመታት ለበሽታው መሰራጨት ምክንያት የሆኑት ሃይማኖታዊ መጠመቂያ ስፍራዎች አካባቢ የማጽዳት እንዲሁም ከሃይማኖት መሪዎች ጋር በመተባበር የግንዛቤ ማስጨበጫ ስራዎች የማካሄድ ተግባራት በክልሉ ጤና ቢሮ የተከወኑ መሆኑ የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደማርያም ይገልጻሉ። በተጨማሪም በሽታው የሚታይባቸው ሰዎች ለማቅረም የሚረዱ የህክምና መሳሪያዎችና ባለሙያዎች በክልሉ ባሉ የጤና ጣቢያዎች የማደራጀት ተግባራት እየተከወነ መሆኑ ሰምተናል። በመቀሌ በሚገኙ የመንግስት ጤና ተቋማት ተዘዋውረን እንደተመለከትነው ተቋማቱ ለኮሌራ በሽታ ህክምና ብቻ የተለየ ስፍራ አዘጋጅተዋል። በመቀሌ አዳቂ ጤና ጣቢያ የህክምና ባለሙያ የሆነችው ሲስተር ነቢያት ጸጋይ፣ እንደነገረችን ባለፉት ቀናት የተወሰኑ የኮሌራ በሽተኞች መምጣታቸው በመግለጽ ጤና ጣቢያው ይህንኑ በሽታ ለማከም የሚያስችለው ቅድመ ዝግጅት ማከናወኑ ትናገራለች። ሀይልሰብ እኔና ይልሰብቀን ሀይልሰብ እነ መድኃኒት ቀረብ እኔና የተለጠነ የሰው ኃይል አለን መድኃኒትም ተዘጋጅተዋል። አራት ዶክተሮችና የተለጠኑ ነርሶች ዝግጁ አድርገናል። በላብራቶሪ በኩልም ቢሆን በቂ መሳሪያና ና ባለሙያ ተመድቦልናል። እስካሁን ባለው የኮሌራ በሽታ የታየባቸው ሶስት ታካሚዎች በእኛ ጤና ጣቢያ ህክምና ተደርጎላቸው እንዲመለሱ አድርገናል። ስለዚህ በአጠቃላይ በላብራቶሪ ሆነ በፋርማሲ በኩል ዝግጁ ሁነን እየጠበቅን ነው። ፋርማሲስት ዝግ ነገር የትግራይ ክልል ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም እንዳሉት ካለው ስጋት በመነሳት ኮሌራን ብቻ የሚያክል የተለየ ተቋም መዘጋጀቱ ይገልጻሉ። አሁንም ያው በሁሉም ሆስፒታሎች የህክምና ቦታ ኦልሬዲ ቢፎር ናቸው ውስጥ ካሉ ተቋማት የሰው ብዛት ስላለው ሶስት አመታት ባለው በትግራይ ክልል በኩሌራ በሽታ የተያዙ አስራ ሰባት ሰዎች ሕክምና አግኝተው ወደ ቤታቸው መሸኘታቸው ከጤና ባለሙያዎችና የክልሉ ጤና ቢሮ ያገኘነው መረጃ ያመለክታል። ለዲደብ ዘገባ ሲሆናስላሴ መቀለ